ወደ ቀጣዩ ዘገባ ስናልፍ ደግሞ ዛሬም በነቀምት ውጥረቱ አረገበም። ከትናንት በስቲያ ቅዳሜ በቅርቡ ከስር የተፈቱትን የኦሮሞ ፌዴራሊስት ኮንግረስ መሪዎች አቶ በቀለ ገርባን ዶክተር መረራ ጉዲናን ና ሌሎችንም ለመቀበል ቁጥሩ በብዙ ሺህ የተገመተ ህዝብ ወደ ከተማይቱ አደባባይ ቢወጣም ወደ አካባቢው የመጣው የፌዴራል ፖሊስ በወሰደው እርምጃ የኦፌኮ መሪዎች ከመንገድ እንዲመለሱ መደረጋቸውን ዘግበናል። ይህንኑም ተከትሎ የከተማይቱ ነዋሪ ህዝብ በፊናው ከቅዳሜ አንስቶ የጀመረው የተቃውሞ ሰልፍ መቀጠሉን ነዋሪዎች አመልክተዋል። የዞኑ አስተዳደር በበኩሉ ፖሊስ ለወሰደው እርምጃ የአስቸኳይ ጊዜ አዋጁን በምክንያትነት ያቀርባል። በሌላ ዜና የመንፈሳዊ ጉባኤ ለማካሄድ ዝግጅት ላይ በነበረችው የደንቢዶሎ ከተማ በተቀሰቀሰ ግጭት በርካቶች የቆሰሉበትን እና የሰው ህይወት የጠፋበትን ድንገት የተመለከተ ዘገባ ተከታይ ይዘናል። አሉላ ከበደ ሁለቱንም ዘገባዎች አጣምሮ ይዞ ቀርቧል። ለኦሮሞ ፌዴራሊስት ኮንግሬስ መሪዎች አቶ በቀለ ገርባ፣ ዶክተር ምርራ ጉዲናና ሌሎች በስነ ስርዓቱ መሳተፍ እግድም ሆነ በአጠቃላይ ለስነ ስርዓቱ መሰረዝ የግጭት ስጋት መሆኑንና ይህም የአስቸኳይ ጊዜ አዋጁን ድንጋጌ ተከትሎ የተወሰደ መሆኑን ነው የአካባቢው ባለስልጣናት የተናገሩት። አቶ ሞገስ ኤልኤ የምስራቅ ወለጋ ዞን አስተዳዳሪ ናቸው። ማምሻውን በስልክ ላነጋገረቻቸው የኦሮምኛ ክፍል ባልደረባችን ቱጁዌ ሆራ በሰጡት አስተያየት በአዋጁ ሳቢያ ስነ ስርዓቱ ለሌላ ጊዜ መተላለፍ ነበረበት ነው ያሉት። ከለቲ ኮማንድ ፖስቲን ካዳ ብልሲንሲ ወጊረ ከነውልት መ ዋራ ንስን ለሲቸ ኮማንድ ፖስት ያዘዘውን ነው አስተዳደሩ ስራ ላይ ያዋለው። ከአዋጁ ጋር አይሄድም። ስለዚህ ሌላ ጊዜ ሁኔታውን አመሻሽተን እንቀበላቸዋለን። ስለዚህ ነው መመለስ አለባቸው የተባለው። ህዝቡ እነዚህ ሰዎች እንዲፈቱ ከዚህ በፊትም ሲጠይቅ ነበር። ለዚህ አቀባበልም ተዘጋጅቷል። ግጭት እንዳይነሳ በመስጋት ነው እንዲቀር የተደረገው። በሌላ ዜና 300 ኪሎ ሜትሮች ርቃ በምትገኘው የደንቢዶሎ ከተማ የፊታችን አርብ ሊካሄድ በታቀደ መንፈሳዊ ጉባኤ ዝግጅት ወቅት ፖሊስ በወሰደው እርምጃ በርካቶች መቁሰላቸው የአንድ ሰው ሕይወትን መጥፋቱ ተዘግቧል። አቶ ዳዊት በቀለ ከሥነ ሥርዓቱ አስተባባሪዎች አንዱ ናቸው። ዳዊት በቀለ ይባላሉ ነው ጉባኤው የቀለም ወለጋ ዞን መንግስት ሰራተኞችና ክርስቲያን ነጋዴዎች ነ ያዘጋጀን ያለ ነው። ከፊታችን አርብ ጀምሮ ሊደረግ ሶስት ወር በፊት የተዘጋጀንበት ነገር ነበር። ከከንቲባ ቢሮም ከደህንነትም ወረቀት ተሰጥቶ መጀመሪያ ቅስቀሳሳ እናደርግ በፊት መንገድ ላይ ምናልባት ከወረዳ ወደ ወረዳ ሲዞረን ሲናስተዋውቅ አንድ አካል ከጠየቀን ወረቀት ይሰጠን ብለን ቀደም ብለን ጠይቀን ነበር። አላማችሁ ምን እንደሆነ የከተማው ጽህፈት ቤት ተረድተው ስራችሁን በተቃና መንገድ ልታካሄዱ እንድትችሉ የሚረዳ ነው ያ ወረቀት የሚሉት። አዎ ባለፈው ሮብ ጀምረን እየተንቀሳቀስ አንድ አራት ወረዳ እየዞርን እያስተዋወቅን ነበር። ኮንፍራንሱ ከአንድ ጀምሮ እንደሚካሄድ እና የሚመጡ አገልጋዮችንም እያስተዋወቅን ሮብ፣ ሐሙስና ዓርብ አስታውቀን፣ ቅዳሜ ደግሞ ትልቁ ገበያችን ደምቢዶሎ ላይ ነበር። ከሰዓት ጀምረን እያስተዋወን ወደ ዘጠኝ ሰዓት ገደማ ከተማ ውጭ እየዞር እያስተዋወን እንግዲህ እነዛን አደባባይ ላይ አስቆምን እና ከአሁን ጀምራችሁ ማቆም አለባችሁ ማድረግ አትችሉም ተባልን። ከነገ ጀምሮ ደግሞ ከሶስት ሰው በላይ አንድ ቦታ መቆም መነጋገር አይቻልም። የትንባል እኛ የኛው መንፈሳዊ ጉባኤ ነው። ከሶስት ወር በፊት ደግሞ የተዘጋጀንበት ነገር ነው። ፕሮግራሙ አሁን ተያዘ ጉዳይ አይደለም። ወረቀትም አለን ብለን አሳየንያቸው። እያናገርን እያለን አላስቀረተንም። ወደዛ ዞር ብሎ ሬዲዮ አድርጎ ግቡ፣ በቃ ወደ መኪናችሁ ግቡና ቀጥታ ወደ መከላከያ ግቢ ትሄዳላችሁ ብሎ ሶስት መከላከያ ሰራዊት አዘዘብን። ሁኔታውን የተመለከተው ገበያተኛና የአካባቢው ሕዝብም እርምጃውን ተቃወመ። በዚህን ጊዜም የፌዴራል ፖሊስ ተኩስ ከፈተ ነው የሚሉት አቶ ዳንኤል። በወቅቱ በጣም ተደናግጠን ነበር እና ሕዝብም ተሰባሰበ። ገበያ ቀንም ነው። በዛ በቃ ነገሮች ሁሉ አስፈርቶን እዛ ወዞን የሚገሉን ወይም የሚደበድቡን መስሎን በቃ እኛ ዶርላንድ አራት ሰው ነበር ነው የሶስታችን ስብከቱ በሩን ጭምር ዶርማን አንደኛው ጓደኛችን ተያዘ። ከዛ በኋላ በቃ የመከላከያ ግቢ እሱን እየተገፋ እንግዲህ እኛን ለጊዜው ዘንግተንም ነበር ና ዞርን ክንል እሱን እየገፉት ሰወዱ ጊዜ ህዝቡ እንግዲህ የተከማቸበት ቦታ ነው ብዬ አለው ህዝብ ሁሉ ይዛችሁ አትሄዱም በማለት ተቃውሞ ያስነሳ በቃ በሰው እንትን ላይ እያረጉ መተኮስ ጀመሩ። አሉ ከዚህ በኋላ ነው እንግዲህ የተባለው ድንገት የተከሰተው። የከተማይቱ ጽህፈት ቤት ኃላፊ አቶ ዳንኤል ረዳም ይህንኑ አረጋግጠዋል። መንፈሳዊ ኮንፍረንስ ከሀያ ሶስት እስከ ሀያ ዘጠኝ የሚካሄደው በደንብ ደሎ ስታዲየም ነበረ። ፍቃድ የሰጠኋቸው እኔ ነኝ። በሀያ ዘጠኝ አምስት ሁለት ሺ አስር ፍቃድ የማገኘሁት ከእኔ ነው። በፍቃዱ መሰረት ነው የተንቀሳቀሰው። ፍቃድ ወስደዋል። አዎ፣ ፍቃድ ከእኔ ከተቀበሉ በኋላ ለቅቅሳ ሲዞኑ ነው ሴንተር አካባቢ ለጥፋት ለማዳረግ ወንድ ነው አውጥመው ተገዳሙ የከተማው ጽህፈት ቤት በመንፈሳዊ ጉባኤ እንዲያካሄዱ በተጠየቀው መሰረት የሰጠ ከሆነ ለምንድን ነው ሌላ ኃይል ያንን እንቅስቃሴ ለማቋረጥና ያም ወደ ግጭት እንዲያመራ ምክንያት የሆነው? እሱ በቃ ለማንም አይታዝቡን ይህንን ዝጋቢያን ድረስ ሆን ብሎ ነው ወይም እንድት የፈጸሙት እንጂ ለቅስቀሳ ወይም የተንቀሳቀሱ ያሉት ህጋዊ ደብዳቤ ከነ ተቀብለዋል። እነሱ ያሏቸው ይሄን እርምጃ የወሰዱት ኃይሎች ማን ናቸው? እነዛን መከላከያ የኢትዮጵያ መከላከያ ሰራዊት ነው። የተቀሰቀሰ ግጭት ነበር። የሰጡት ምክንያት አለ። ለምን ጣልቃ መግባት አስፈለጋቸው? ምንድን ነው ምክንያቱ? ያውም የመንፈሳዊ ጉባኤ ከሆነ ምንም ግጭት ያነሱት የተጠበጡት አንዳችን ነገር የለም። ሰዎች በሰላማዊ መንገድ መኪና ይዘው እየተንቀሳቀሱ ያሉ እንጂ ከነሱ ጋርም ግጭት አልፈጠሩም። ምንም አላደረግም። እንደ ተረዳሁት በዜና ዘገባው እንደተመለከተው በዚህ ግጭት የሰው ሕይወት እስከ መጥፋት ደርሷል። አንድ ሰው ተገላዋል። አስራ ሶስት ሰዎች ቆስለዋል። ስለዚህ የሚያውቁት ነገር አለ። አዎ ይፈልጉት አክሞ ወደ ቤታቸው የተመለሱ አሉ። በአደገኛ መልክ የቆሰሩ ሶስት ሆስፒታል ነው የሚገኙት። አንዱ ዛሬ ሩ ስነ ስርዓት ነው ቀብሮ የተፈጸመው። የመንገድ ጽዳት ሰራተኛ ነው። በትንሽ ደመወዝ ነው የሚተዳደር ነው፣ ቀን ሰራተኛ አቶ ዳንኤል በአሁኑስ ሰዓት ከተማችሁ በምን አይነት ሁኔታ ላይ ትገኛለች? የሰኞ ውሏችሁ ምን ይመስላል? ከቅዳሜው አሳዛኝ ድንገት በኋላ ከተማይቱ በምን አይነት ሁኔታ ላይ ነው ያለችው? አሁን ከተማችን ዛሬ በጥሩ ስነ ስርዓት የሆኑ የቀብር ስነ ስርዓት ተፈጽሟል። አሁን ደግሞ የኦሮሚያ ልዩ ሀ ለዚህ ችግር ተብሎ በደንብ ደሎ መጡት ከተማችን አሁን አሁን ስለገቡ ህዝቡ በደስታ ነው የሚገኘው? አሁን መልካም። አቶ ዳንኤል ረዳ የደንቢዶሎ ከተማ ጽሕፈት ቤት ኃላፊ ለሰጡኝ አስተያየት ለጊዜው አመሰግናለሁ። ዜር ይስጥልኝ። እሺ ሞ አመሰግናቸዋለሁ።